of America VOA Yuh! Yamerika Dims Radio Tabeanu Beep Beep በ19 በ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 10 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። የክርስቲያኖች ቦት ደግሞ በቅርቡ የወጣው በረ ቁጥር ነበር 58 ፐርሰንት ክርስቲያኖች ፕሮቴስታንቶች ለትረምፕ ቦት እንዳደረጉ ነው። 39 ፐርሰንት ደግሞ ለሂለሪ በቡድን ነው የሚመርጡት እና ያነቃቃው አንዱ ነገር ብዬ ማስበው የኦባማ ፖሊሲ ከመሳሳይ ጾታ ጋብቻ ላይ ያስቀመጠው ህግ የለወጠው ብዙ ክርስቲያኖችን ያነቃቃ ጉዳይ ነው። እንደምን አመሻችሁ አድ እንደምን አመሻችሁ አድማጮቻችን ዜናውን የማንብላችሁ አዳኝ ፍስሐዬ ነኝ። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በምርጫ ውድድር ወቅት አጥብቀው ይነቅፏቸው ከነበሩት ሪፑብሊካውያን መካከል አንዱ ከሆኑት ሚት ሮምኒ ጋር ለመነጋገር ተገናኝተዋል። ለውጭ ጉዳይ ሚኒስትርነት እየተጠቀሱ እንደሆነ ተገልጿል። የትራምፕና ሮምኒ ግንኙነት እጅግ የሻከረ ነበር። ይሁንና የሽግግር ወቅት ቡድን ምክትል ሊቀመንበርና በጠቅላይ አቃቢያነ ህግ የተሰየሙት ጄፍ ሴሽንስ ለሮምኒ ቦታ እንዲሰጡ እንዳሳመኗቸው ተገልጿል። ሮምኒ ከአራት ዓመታት በፊት ለፕሬዚዳንትነት ተወዳድሮ እንደነበረ አይዘነጋም። የትራምፕ ዛሬ ከሮምኒ ጋር ተገናኝቶ መነጋገር እሳቸውን ከተቃወሙት ሪፑብሊካውያን መሪዎች መካከል ወደ መታረቅ የሚያመራ ተግባር ተደርጎ ታይቷል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በፕሬዚዳንትነት በሚያካሂዱት የውጭ ሀገራት ጉብኝነት የፔሩ ሜዲና ሊማ የመጨረሻዋ እንድትሆን አድርገዋል። ዶናልድ ትራምፕ ለፕሬዝዳንትነት ከተመረጡ ወዲህ በእስያ ፓሲፊክ ክልል ያለውን ስጋት ለማርገብ ይፈልጋሉ። ኦባማ በእስያ ሚዛን እንዲጠበቅ ማድረግ በሚል መርህ በእስያና ፓሲፊክ ሀገሮች ላይ ማትኮሩ የፖሊሲዎቻቸውን መሰረት እንዲሆን አድርገው ነበር። ይሁንና ከዘጠኝ ሳምንታት በኋላ ስልጣኑን ሲያስረክቡ ሁኔታዎች ሊለወጡ ይችላሉ። ፕሬዝዳንቱና የነፃ ገበያ አጋሮቻቸው የትራንስ ፓሲፊክ የንግድ ሽርክና ስምምነትን ለመተግበር ለአመታት ያህል ሲገፉ ቆይቷል። ተመራጩ ፕሬዝደንት ትራምፕ ግን በምርጫ ዘመቻቸው ወቅት ከእስያ ጋር ባሉ ግንኙነት እንደማይቀጥሉ ገልጿል። የንግድ ሽርክናውን ስምምነት የአሜሪካን ጥቅም አስገድዶ መድፈር ማለት ነው ብለውታል። ጋና ውስጥ በመጪው ታህሳስ ወር በሚካሄደው ብሔራዊ ምርጫ የሚሰሩ የጸጥታ መኮንኖች፣ ጋዜጦችና የምርጫ ኮሚሽን ባለስልጣኖች በመላ ሀገሪቱ ምርጫ ከመካሄዱ በፊት አንድ ሳምንት ቀድሞ በሚደረገው ልዩ ምርጫ እንደሚሳተፉ የምርጫ ኮሚሽን ገልጿል። እንደ አውሮፓ አቆጣጠር ታህሳስ ሰባት ቀን ለሚካሄደው ፕሬዝዳንታዊ ምርጫ የሚያስፈልገው ድምፅ መስጫ ወረቀት በመጪው ሳምንት ታትሞ እንደሚጠናቀቅ የሀገሪቱ የምርጫ ኮሚሽን ቃል አቀባይ ኤሪክ ዛፓሱ ጠቁመዋል። ለምክር ቤት ምርጫ የሚያስፈልገው ሰነድ ባለፈው እሁድ እንደተጠናቀቀ አውስተዋል። የጋና የፖለቲካ ፓርቲዎች የምርጫው ኮሚሽን ለገዢው ፓርቲ ያዳላል በማለት ሲከሱ ቆይተዋል። የኮሚሽኑ ቃል አቀባይ ግን የኮሚሽን ባለስልጣኖች ከምርጫው በፊት ፓርቲዎቹ ስላላቸው ስጋት ለመነጋገር በፓርቲዎቹ አማካሪ ኮሚቴ በኩል እየተነጋገሩ እንደሆነ ገልጸዋል። የመን ውስጥ የ48 ሰዓታት የተኩስ ማቆም ስምምነት ዛሬ እኩለ ቀን ላይ ጀምረዋል። የሳውዲ ፕረስ አገልግሎት የተባለው የሳውዲ አረቢያ ኦፊሴላዊ የዜና አገልግሎት እንደሚለው ተኩስ እንዲቆም ያዘዘው በሳውዲ ወታደራዊ ኃይል የሚመራው ጥምረት ነው። ሁቴ አማጽያን ከበባ በገጠማቸው ከተሞች ሰብአዊ ረድኤትና የሕክምና አገልግሎት እንዲገባ ከፈቀዱ የተኩስ ማቆሙ ተግባር ሊራዘም ይችላል ይላል የጥምረቱ መግለጫ። ከሑቲ አማጽያን ጋር የተባበሩ ኃይሎች ቃል አቀባይ በበኩላቸው ሌላው ወገን የሚያከብረው ከሆነ የተኩስ ማቆሙን ተግባር ለማክበር ቁርጠኞች ነን ብለዋል። ተኩስ እንዲቆም ከታወጀበት ጊዜ አንስቶ እስካሁን ባሉ ጊዜ ስለ ግጭት የተሰማ ነገር የለም። በመጨረሻም ሞሱልን ለመቆጣጠር ውጊያ ከተጀመረ ከአንድ ወር በላይ ያለፈ ቢሆንም በተከበበችው የኢራቅ ከተማ ካሉት ሕዝብ የሚበዛባቸው አካባቢዎች የሚሸሹት ሰዎች ብዛት እየጨመረ እንደሄደ የተባበሩት መንግስታት ድርጅት ገልጿል። ካለፉት ሁለት ሳምንታት ወዲህ ከመኖሪያቸው የተፈናቀሉት ሰዎች ብዛት በሶስት እጥፍ ጨምሮ ከ22 ሺህ ወደ 60 ሺህ ከፍ እንዳለ ድርጅቱ ጠቁሟል። የመንግስታቱ ድርጅት አሀዝ እንደሚያሳየው ሞሱል ከሚገኙት ቤቶቻቸው ከሚሸሹት ሰዎች ወደ ግማሽ የሚጠጉት ልጆች ናቸው። የተቀሩት ደግሞ ብዙዎቹ ሴቶች ናቸው። ከነሱም ብዙዎቹ የወሲብ ጥቃትና የሰብአዊ መብት ረገጣ የተፈጸመባቸው መሆናቸው ተዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር በ1 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር በ1 በ13615 እና በ13860 ኪሎ ሄርዝ በ25 ሜትር በ1 በ11720 በ12 አንድ መቶ አስር እና በአስራ ሁለት ሺ አንድ መቶ አርባ ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ህዳር አስር ሁለት ሺ ዘጠኝ አመተ ምህረት ምሽት ፕሮግራም ነው። ወደ መጀመሪያው ዘገባ ስናመራ ነገ እሁድ በአዲስ አበባ በሚካሄደው አስራ ስድስተኛው ታላቁ ሩጫ በኢትዮጵያ አርባ ሁለት ሺህ ሰዎች እንደሚሳተፉ አዘጋጆቹ አስታውቀዋል። ውድድሩ በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ከፍተኛ ቁጥር ያለው ህዝብ የሚወጣበት የመጀመሪያው ዝግጅት ይሆናል ተብሏል። በዚያ የሚገኙ የተለያዩ አመለካከትና ድጋፍ ያላቸው ሰዎች መሆናቸውን ያስታወሰው የታላቁ ሩጫ መስራችና ዳይሬክተር አትሌት ኃይሌ ገብረሥላሴ ስንሳተፍ የሌሎችንም ስሜትና ፍላጎት መጠበቅ አለብን ብሏል። አንዳንዶቹ ከዚህ ቀደም የተካሄዱ የታላቁ ሩጫ በኢትዮጵያ ዝግጅቶች የፖለቲካ መፈክሮችና የተቃውሞ ድምጾች የተሰሙባቸው እንደነበሩ ይታወቃል። ውድድሩን አስመልክቶ ትላንት በአዲስ አበባ ሂልተን ሆቴል የተሰጠውን መግለጫ የተከታተለው ولكن يجب ان እንደ አውሮፓውያን አቆጣጠር በ2001 30 ሺህ የነበረው የታላቁ ሩጫ በኢትዮጵያ የተሳታፊዎች ቁጥር ነው ዘንድሮ 42 ሺህ የደረሰው። እናም 16ኛው ዙር ውድድር በአፍሪካ አንደኛ ሆኖ የቀጠለው አመታዊ ክንውን ሌላ ክብረ ወሰን የሚያስመዘግብበት ነው። ውድድሩ በአገሪቱ የአስቸኳይ ጊዜ አዋጅ ከታወጀና ተግባራዊ መደረግ ከጀመረ በኋላ የሚካሄድ መሆኑም የሚጠቀስ ነጥብ ነው። 42 ሺህ ሰዎች በአዲስ አበባ አደባባዮች ሲታዩና ሲሰባሰቡ ከዚህ አዋጅ በኋላ የመጀመሪያው ማቀፊያው ይሆናል። አዘጋጆቹም ውድድሩ በሰላም ይጠናቀቅ ዘንድ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የታላቁ ሩጫ በኢትዮጵያ መስራችና ዳይሬክተር የሆነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ ያንጸባረቀው ይህንኑ መልእክት ነው። እዛ ላይም ስንወዳደር ሁልጊዜ እኛ ብቻን ሳይሆን የሌሎቹንም ስሜትና ፍላጎት መጠበቅ አለብን አርባ ሁለት ሺህ ውስጥ የተለያየ አመለካከት የተለያየ ድጋፍ የሚከተል ሃይማኖቱ ይለያያል፣ ምኑ ይለያያል። ግን በስፖርት ህዝቦችን አንድ የምናደርግበት መንገድ ስለሆነ በጋራ ወጥተን በጋራ ሁላችንም ተደስተን ወደ ቤታችን እንድንሄድ እኛንም ደስ እንዲለን፣ ዓለምም ደስ እንዲለው፣ የኢትዮጵያም ህዝብ ደስ እንዲለው መሆን መቻል አለበት። ስፖርት በዓለምም ላይ የምታውቁት ሁለት በጦርነት የሚፈላለጉ ሀገሮችን አንድ የሚያደርግ ስለሆነ ያን አይነት ፕሪንሲፕል እንዲኖር የሚቀጥለው እሁድ በዚህ አጋጣሚ ያደራላለው በአፍሪካና በቀረውም አለም ከፍተኛ ስም እያተረፈ የሚገኘው ይህ ውድድር ከኢትዮጵያ በተጨማሪ ከተለያዩ ሀገራት የመጡ የውጭ ሀገር ዜጎች የሚሳተፉበት ነው። እናም በዚህ ሳምንት ከሁለት መቶ ሀምሳ በላይ የውጭ ሀገራት ተሳታፊዎች አዲስ አበባ መግባታቸውን የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ኤርሚያስ አየል አስታውቋል። በወቅታዊው የአገሪቱ ሁኔታ ምክንያት ግን የውጭ ሀገር ተሳታፊዎች ቁጥር ካለፉት አመታት ያነሰ መሆኑን ጠቁሟል። ያው እንደሚታወቀው ነው የእኛ ውድድርም ዘንድሮ የአስቸኳይ ጊዜ አዋጁ ከታወጀ በኋላ ብዙ ሰው ላይካሄድ ይችላል የሚል ስጋት ነበረው እና የአስቸኳይ ጊዜ አዋጁ ጋር ተያይዞ በኤምባሲዎች ትራቭል አድቫይስ ለዜጎቻቸው ያወጡ ስለነበር እሱ አፌክት አድርጎብናል። አምናት አስታውስ እንደሆነ ወደ 700 የሚሆኑ ተሳታፊዎች ነው ያገኘ ነው። ስለዚህ ዘንድሮ ስታየው ከግማሽ በታች ቀንሶብናል እና ያው ተጽዕኖ አለሁ ግን ምንድነው ነው በዋናነት ያየነው እኛ ብዙ አመታት ነው የሰራ ነው። ይህን አለም አቀፍ እውቅና አግኝተን ሰው እንዲመጣ ማድረግና ዘንድሮ ውድድሩ እንዳይሰረዝብን በጣም ተግተን ተሰርተናል የሚመጣውም ሰው ይሁን አይምጣ፣ ውድድሩ አለመሰረዙ እኛ የኤምስ የአለም አቀፍ የጎዳና ላይ ውድድር ማህበር አባል ነን። ስለዚህ አንድ ውድድርህን በመጨረሻ ሰዓት ብትሰርዝ በሚቀጥለው አመት ክሬዲብሊቲ ያሳጣናል። ስለዚህ በሚቀጥሉት አመታት ላይ ሁሉ ተጽዕኖ ይኖረው ነበር። ስለዚህ ውድድሩ መደረጉ ያው ቢቀንስም ቁጥሩ ከግማሽ በታች ቢሆንም፣ ያው ውድድሩ አለመሰረዙና ኢቨንቱን ደግሞ ዘንድሮ በጥሩ ሁኔታ ለማድረግ መዘጋጀታችን እንግዲህ ለሚቀጥሉት አመታት ይክስልናል ብለን እናስባለን። ምክንያቱም በዋ በዋናነት እኛ የምንሰራው ስፖርት ቱሪዝምን ለማስፋፋት ነው፣ እና ኢትዮጵያን ለማስተዋወቅ ኢንተርናሽናል ብዙ ቻሌንጅ አለ። እኛ ኢቨንታችንን ለማስተዋወቅ ስንሄድ ኢትዮጵያ፣ ለስፖርት ለመዝናናት፣ ለመምጣት የሚለው ስቲል ብዙ ስራ ይፈልገዋል። የድሮ የነበረን ታሪካችን ይሄ ጦርነቱ፣ ረሃቡ ስቲል ሰው ውስጥ አለና እንግዲህ ጥሩ እየሰራን ባለበት ጊዜ እንዲህ ተፈጥሯል ግን ያው በየአመቱ ቅድም ሀይሌ ብሏል፣ ቻሌንጅ አለ። ሜዳሊያችን ዘንድሮ ረፍዶ ነው ዛሬ ጠዋት ነው የመጣው፣ እና እሱ መቅረቱ በጣም ስትረስ ፈጥሮብን ነበር። ስለዚህ የተለያየ ቻሌንጅ አለው እና ያው እንደ ዘንድሮ ቻሌንጅ እናየዋለን። ከውጭ የመጡ ተሳታፊዎች ስትሉ እዚህ ላይ ነዋሪነታቸው በኢትዮጵያ የሆኑትንም ይጨምራል ማለት ነው። ቅድም ስታብራራ ኤምባሲዎች ብለህ ነበር። እና ምንድን ነው ኤምባሲዎች አሉ እዚህም ላይ ፕሬስሊዙም ላይ እንዳስገባ ነው የአስራ ሁለት ሀገር የሚሆኑ አምባሳደሮች ይሳተፋሉ። በአሁኑም ላይ በአሁኑም ላይ ባለፈው ስንት ነበሩ ስንት ባለፈው የተለያየ ጊዜ ይለያያል 15 ይኖረናል። አስር ኖሮ ያውቃል። ይለያያል ቁጥሩ በብዛት ምንድን ነው ኢንተርናሽናል ጉዞ ካለ አምባሳደሮች ሲቀያየሩ ይሄ ፍላክቹዌት ያደርጋል። ግን በአጠቃላይ የተሳታፊው ቁጥር ይሄ ከውጭ ለዚህ ብሎ የሚመጣው ነው። ምናልባት እዚህ የሚኖሩትን የውጭ ዜጎች አይጨምር። ምክንያቱም ኤምባሲ አለ ብዙና እሱ ከአንድሽም በላይ ሆናል። ምክንያቱም ዘንድሮ እንደውም ያወጣነው አንድ እንትን አለ፣ አምና አስጠንተን ነበር። ከእንግሊዝ ሀገር ሊድስ ሜትሮፖሊተን ዩኒቨርሲቲ ይባላል ለሀይሌ የእውቅና ዶክትሬት ሰጥተውታል። እኔም ሁለተኛ ዲግሪ ዛን የተማርኩት ከዛ ባለሙያዎች አምጥተን አስጠንተን ነበር። የኢኮኖሚክ ኢምፓክቱን ኳንቲፋይ ሲያደርጉት አንድ ነጥብ ስምንት ሚሊዮን ዶላር ነው ለኢኮኖሚ ኮንትሪቢዩት የሚያደርገው ግማሹ። ብዙዎች ድርጅቶች አሁን አሁን ከውጭ የሚመጡ እዚህ ላለው ድርጅታቸው ፈንድሬዚንግ ይጠቀሙበታል። ስለዚህ የገቢ ማሰባሰቢያ ይጠቀሙበታል እና ከዛ አንጻር ትልቅ ቦታ አለ። ስለዚህ ብዙ ገንዘብም ሬዝ ይደረጋል እና ለኢኮኖሚው ትልቅ ተዋጽኦ አለው። ለአየር የሚከፍሉት አለ፣ ለሆቴል የሚከፈል አለ እና በዋናነት አይነት ሁን በሚቀጥሉት ዓመታት አምና እንዳልኩ በ700 ተሳታፊ ነው ያን ያህል 1.8 ሚሊዮን ዶላር ለኢኮኖሚው የመጣው የውጭ ምንዛሬ የመጣው። እንግዲህ ወደፊት ደግሞ በሚቀጥሉት ዓመታት እዚህ ላይ አትኩረን ብዙ የውጭ ተሳታፊዎችን ካመጣን ኢኮኖሚውን ብዙ ማስፋት ይቻላል። ሌላው ደግሞ ጎብኚዎቹ ላይ አትኩረን ከሰራን ለነሱ የሚፈልጉት ከሩጫው ጋር የተያዘ ከቱሪስት ጋር የተያዘ ይህንን ሩጫ ኤክስፖ አለን። እዛ ላይ ደግሞ በደንብ አትኩሮ በመስራት ቱሪዝሙ ለኢኮኖሚ ያለውን የኛ የስፖርት ቱሪዝሙ ያለውን ተጽዕኖ በደንብ ከፍ ማድረግ ይቻላል። እና እዛም ላይ በቀጣይነት ለመስራት ዝቅዳለ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ቀጥሎ የጥያቄው መልስ ዝግጅታችን ይቀርባል። ለጥያቄው መልስ በቅርቡ የተጠናቀቀውን የአሜሪካ ምርጫና ምርጫው ለአሜሪካ ለራሷ እንዲሁም አሜሪካ ሀያል እንደመሆኗ ለዓለምና በተለይም የአፍሪካ ፖሊሲ ላይ የሚኖረውን አንደምታ ይመለከታል። የአድማጮችን ጥያቄ የሚመልሱት አንድ ለዲሞክራት ሌላው ደግሞ ለሪፐብሊካን ፓርቲ ድምፃቸውን የሰጡ ሁለት እንግዶች ናቸው። ሰይድ ሐሰን በኬንታኪ መርሲ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ሲሆኑ አቶ ተሾመ ቦርጎ የአካውንቲንግ ባለሙያና አልፎ አልፎም በድረገጾች ላይ ኢትዮጵያን የሚመለከቱ ፖለቲካዊ ጉዳዮችን ይጽፋሉ። የፕሮግራሙ አዘጋጅና አቅራቢ ትስታ በላቸው ነች። የዚህ ፕሮግራም የመጀመሪያ ክፍል በትላንትናው ዕለት ተደምጦ ነበር። የዛሬው ሁለተኛና የመጨረሻ ክፍል ከአድማጭ በደረሰን ጥያቄ ይጀምራል። ይህ ሰላም ለእናንተ ይሁን በማለት ዛሬ በተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ላቀርብ የፈለግኩት ጥያቄ ምንድን ነው? ዶናልድ ትራምፕ አሜሪካንን ወደ ቀደመ ታሪኳ፣ ወደ ቀደመ ነገሯ እንመልሳታለን ብለዋል። ይሄን ሲሉ ዶናልድ ትራምፕ ሁለት ጥያቄዎች ናቸው ያሉት። ዶናልድ ትራምፕ ወደ ቀደመ ነገሯ የሚመልሷት አሜሪካንን፣ ወደ ቀደመ ነገሯ ስናስባት በዘረኛነትና በተለያየ ሁኔታ ተይዛ የነበረች ሀገር እንደሆነች እናውቃለን። እና ወደ ቀድሞ ወደ ቴክሳሶች ለምሳሌ ያ የቴክሳስ ኮፍያ አድርጎ በሽጉጥ ሲተኳኮሱ፣ የተለያየ ሁኔታ ሲሆን፣ ጥቁሩን በገብስ ሲያሰቃዩ፣ የጥቁር አምባገነንነት፣ የነጭ አምባገነንነት የገነንበትን ጊዜ ነው የምናውቀው ከእነ ማርቲን ሉተርኪንግ ትግል በፊት ወደ እሱ ለመመለስ ነው ያሰቡት። ሁለተኛው ጥያቄ ደግሞ ዶናልድ ትራምፕ አሁን የዲፕሎማቲክ ግንኙነት ሲያደርጉ፣ ፕሬዚዳንቱ ነው ከሌሎች ጋር ግንኙነትን ሲፈጥሩ፣ በምን አይነት ሁኔታ ነው የሚፈጥሩት? ፊት ለፊት ንግግር ሲያደርጉ ከመሪዎች ጋር፣ በጉባኤ መካከል ንግግር ሲያደርጉ፣ በኢንተርናሽናል ስብሰባ ላይ እንዴት ነው የሚሆኑ እኚህ ሰው ይወጡታል ብላችሁ ታስባላችሁ? ያለፉትም ለምሳሌ በካምፔናቸው ጊዜ በመከላከያ በኢኮኖሚ በውጭ ግንኙነት በኩል አማካሪዎች ሊኖራቸው ይችላሉ፣ ግን በተናጠል በሚያደርጉት ግንኙነት ይህንን ነገር ሊወጡት ይችላሉ ወይ? እንደ ፕሬዚዳንት ኦባማ። አንድ ጥያቄ ላክ። ሌላ በኢሜይል የመጣለን ጥያቄ አለ። አሁን አድማጫችን ካቀረቡት ጥያቄ የመጀመሪያው ክፍል ጋር የሚሄድ ምን ይላሉ? ዶናልድ ትራምፕ አሜሪካን እንደገና ትልቅ አረጋታለሁ ሲሉ እንደ ስቲቭ ባነን ያሉትን ዘረኞች በዋይት ሀውስ ውስጥ አማካሪ ማድረግ አሜሪካን ወደ ትልቅነቷ ይመልሳታል ወይ? ትራምፕ ማሸነፋቸው በተነገረ ጊዜ ደግሞ ጥቁሮችን በቁም ዘይት ውስጥ ከተው ይቀቅሉ የነበሩ፣ በእሳት ያጋዩ የነበሩ ኩክለክስ ክላን የተባለው ኬኬኬ እሳቸውን እንኳን ደስ ያላችሁ ያለበት ነው። የጥላቻ፣ የዘረኝነት አድራጎቶች የታዩበት የምርጫ ዘመቻ ነው ያደረጉት። በጥቁሮች ላይ፣ የተመሳሳይ ጾታ ጋብቻ ደጋፊዎች ላይ፣ ሙስልሞች ላይ፣ ኢሚግራንት ወይንም እንደዚህ እንደኛ መጥቶ የሰፈረው አሜሪካዊ ላይ ጥላቻና ንቀትን ሲያሳዩ ነበረ። ምን ማለት ነው አሜሪካን ወደ ትልቅነት መልሳለሁ ማለት? በማለት አቶ ዘገዬ ይገዙ ጠይቀዋል። ዶክተር ሰኢድ ይጀምሩ። እሺ እንግዲህ አሜሪካ ትራምፕን የመረቱበት ምክንያት አንደኛው የአስተሳሰባቸው ነው። ሚስተር ትራምፕ ከልባቸው አልነበረም፣ ግን በኋላ የአውሮፓ የሚካሄደው ሁኔታ ተመልክተው እኔም ላሸነፍ ይችላሉ። አሁን አውሮፓ ተለዋውጧል። በተለይ አሁኑ የስደተኞች ከያዘ ሁኔታ ነገሮቹ ገነው አክራሪዎቹ ዘረኞቹ የበላይነት እየወሰዱ የበላይነትን ባይወስድም ደግሞ ብዙ የፓርላማ መቀመጫ እያገኙ ተድማጭነት እያገኙ መጥተዋል እና ያንንም ማድረግ እችላለሁ ብለው አቶ ትራምፕ በዚህ ላይ ካምፔን አድርገዋል እና የአሜሪካ ሕዝብ በአንድ በኩል እንደው የትም ቢኖር የትም ወደ ምሥራቅም ምዕራብም መካከል ሀገር ቢኖርም ዘረኝነት ከዚህ ሀገር አልወጣም እና አንድኛውም የፈለጉበት ምክንያት ይሄ ነው እና ይሄ ደግሞ ጠቅሟቸዋል። አጫሩ ነገሮች እንደ ክሊንተን የተዘዋወረ ነገር ንግግራቸው ሳይሆን ቀጥታ የሆነ ለተራው ሰው በሚገባው መከ- ካምፔን ሲያደርጉ እንደዛ ያደረጉት ጠቅሟቸው፣ ይሄ ከውስጡ ያላቸው ህብረተሰቡ። በነገራችን ላይ የኦባማ መመረጥም ስልጣን ላይ መቆየት በጣም የቆጫቸው ሰዎች አሉ። እኔ በምኖርበት አካባቢ ኦባማ በቴሌቪዥን ሲታዩ በቃ መሬት መውደቅ የሚፈልጉ ሰዎች አሉ። በጣም ከጥላቻ የተነሳ በጣም በጣም የሚዘገንን ነገር ነው እና ይሄም ራሱ የኦባማ መመረጥም የዘረኝነቱን ማጋኗል። ይሄ ትልቁ ነገር ነው የረዳቸው የውጭ ሀገር ሰዎች እዚህ መጥተዋል የሚባለው ነገር የሚሰጠው ፍልሰት ጉዳይ በጣም ውስብስብ ነው። ሲ ሀገር ፈላሚ ካልመጡ ኢኮኖሚ ይደቃል፣ በጣም በጣም አስቸጋሪ ሁኔታ ይሆናል እና ሀገሪቱ ስለምትፈልጋቸው ነው። የሰው ስነ ልቦ ነው። አይ አይ፣ እነዚህ ውጭ ሀገር ሰዎች ናቸው አንፈልጋቸውም ይላል። ግን ኢኮኖሚውና ሀገሪቱ ባጠቃላላ ትፈልጋቸዋለች። ለዚህ ነው የሚመጡት እና ዲማንድ አለ፣ ስለዚህ ሰፕላይ ይመጣል ማለት ነው። አሁን አውሮፓ ለምሳሌ ጀርመን ከአንድ ሚሊዮን የበለጠ ስደተኞች ወስዳለች። መካከለኛው ምስራት ይሄ ደግሞ ለአውሮፓ ጎልድ ማይን ምንጣም ትልቅ ሀብት እጃቸው ላይ እንደወደቀ ያህል ነው። ምክንያቱም ኅብረተሰባቸው እያረጀ ልጅ መውለድ ፍላጎቱ እየቀነሰ ስለመጣ ያንን ኅብረተሰባቸውን ማደስ አለባቸው፣ ሪፕሌኒሽ ማድረግ አለባቸው። ለዚህ ነው ለአንጀላ መርከል ብዙ ነገር ያደረጉ ችግር እያመጣባቸው ቢሆን እዚህ ያደረጉት እና ለአሜሪካ የጠቀማት ይሄ የውጭ ሀገር የሚመጣ ሰው ሀብት ነበር። ነገር ግን የፖለቲካ ስም ስንመለከተው አስቸጋሪ ሁኔታ ነው። ትራምፕም ጠቅሟቸዋል። ዶክተር ሰይድ ቀደም ያለው በድምጽ የጠየቀው አድማጫችን ያቀረበውን ሁለተኛውን ጥያቄ አስቸጋሪ ነው ለይህል አሜሪካ አሜሪካ አለምን የምታሽከረክሩ ሱፐር ፓወር ነች እና አሜሪካ ወደኋላ ካፈገፈገች በብዙ ነገሮች ሊጎዱም አሉ የሚጠቅሙም አሉ። አብዛኛው ግን ጉዳት ነው ባይነ፣ በበኩሌ ለዚህ ደግሞ አቀራረብና ንግግር ያስፈልጋል። አሁን በኦባማ በጣም ንግግር የሚችሉ ሰውዬው ናቸው በጣም ሚስተር ትራምፕ እንደኔ የሚንተባተቡ ናቸው። በአንድ ቃል ብቻ ቃል አድርገው በዚህ የተነሳ በጣም ይሄ በዲፕሎማሲ ወርክ ላይ በጣም አስቸጋሪ ሁኔታዎች ይፈጠራል። ቀስ ብሎ እኔ በበኩሌ የታሰበ ሁለት አመት ሶስት አመት በኋላ የአሜሪካ ህዝቡም ጥላቻውን በትራምፕ ላይ ያጎራል። እኔ በበኩሌ ይጠላቸዋል። ቶሎ ነው የሚጠላቸው። እኔ በበኩሌ በእርግጥ እንግዲህ አቶ ተሾመ በዚህ አይስማሙ ይሆናል። አቶ ተሾመ መጀመሪያ የአድማጮቻችንን ጥያቄ ይመልሱልን። የሚገርመው ነገር በአብዛኛው ነገር ሪፐብሊካኖችም ይስማማሉ። የትረምፕ ጸባዩ፣ ልምድ አለመኖሩ፣ የዲፕሎማሲ ችሎታው፣ አወራር ችሎታ የለውም በብዙ ነገር። ለዛም ነው አብዛኞቹ ሪፐብሊካኖች ለትረምፕ ድጋፍ ለመስጠት በጣም ቆይተው ነበረ። እና መጀመሪያው ሰውዬ የጠየቀው እንዳለው ብዙ ችግር አለበት ትራምፕ ግን አብዛኛው ሰዎች ለትራምፕ ቦት ያደረጉት ለፓርቲው ነው። እና የአሜሪካ ሲስተም ደግሞ ጥሩነቱ ምንድን ነው? ፕሬዚደንቱን ዲክቴተር አያለም። እሱ ብቻ ሳይሆን ብዙ ሰው የተለያየ ሰዎች ኮንግረሶች አሉ፣ ሰኔት አለ። ብዙ ተናግረው ነው ሁሉ ነገር የሚወሰነው። እና በዚህ ምክንያት ለሱ ቦት ያደረጉ ሰዎች ብዙ ሰዎች አሉ። አንድ በጣም የሚገርመው ስታቲስቲክ ያገኘነው ነው ከፒ ሪሰርች ምንድን ነው ከአንድ ሚሊየን በላይ እቁሮች አፍሪካን አሜሪካኖች ማለት ነው ለትራምፕ ቦት እንዳደረጉ እንደውም ሁለት ሺ ስምንት ሪፐብሊካን ካንዴት የነበረው ሚት ሮምኒ ኢት ፐርሰንት ሲያገኝ ትራምፕ ኤይት ፐርሰንት አገኘ። የጥቁሮች ማለት ነው። ይሄ ሁሉ ስለ ጥቁሮች መጥፎ ነገር አውርቶ ኬኬኬ መንበሮችን ቶሎ ሳይክድ በብዙ ኮንትሮቨርሲ ውስጥ ገብቶ አሳልፎ እንዴት ይሄ ሁሉ ጥቁር አሁንም ለሱ መረጠ፣ የሚለውን ነገር ብዙ ተንታኞች ሲያዩ ነበር። እና አንዱ ምክንያት የሆነው ምንድን ነው፣ አብዛኛው የሚዲያ የሚናገረው ሚዲያ የተለያየ ነው። የተከፋፈለ ሚዲያ ነው ያለው አሜሪካ ውስጥ። ሊብራል ሚዲያ የሚባል አለ እንደ ሲኤንኤን እንደ ኤምኤስኤንቢሲ ያሉ ለዲሞክራት ሞር የሚያዘነብሉ ማለት ነው። ሌላ ደግሞ የሪፐብሊካኖች ደግሞ አሉ። ፋክስ ኒውስ የሚባል አለ፣ ሎካል ኒውስ ፔፐሮች አሉ ሬዲዮዎች አሉ እና የተለያየ እንትን አቋም ነው ያላቸው። እና አብዛኛው ኢሚግራንት ኢትዮጵያኖች እኛም የውጭ አገር ያሉ ሰዎችም የሚያዩት የሲኤንኤን የኤምኤስኤምቢሲ ነው። የዴሞክራቶችን አስተሳሰብ ነው አብዛኛው። እና ያኛዎቹን ስታዩ ግን እንደውም የሂለሪ ክሊንተን ባክግራውንድ የድሮ ኑሮዋ ለኬኬኬ የሚባለው አንዱ መሪ ሮበርት ቢርድ የሚባል አለ ለምሳሌ ለመግለጽ እሱን፣ ደግፋ ሀያ ዓመት በፊት ማለት ነው፣ ደግፋ ስለ እሱ ስትናገር ነምበር ዋን እሱ ነበረ። ሁለተኛ ደግሞ አቦርሽንን ማስወረድም ማለት ነው፣ እሱን ደግፋ ወደ ሶስት ሚሊየን ጥቁሮች እየሞቱ ያሉት በየአመቱ ይባላል በአሜሪካ ውስጥ። በዚህ ብዙ በዚህ ፖለሲን ደግፋ ያለች እንደሆነ በዛ ደግሞ ብዙ ኮረፕሽን ሙስና ያለባት እንደሆነ ያው እንደምናውቀው የኢሜል ኮንትሮቨርሲ ነበረባት። ከውጭ ሀገርም ደግሞ ገንዘብ የሷ ፋውንዴሽን ድርጅት ከኢትዮጵያ ራሱ ከነ አላሙዲ ከነ ኢህአዴግ ደጋፊዎች እንደወሰደች ና እንደምናውቀው እነ ቡሽ እንኳን ያላሉትን መለስ ዜናዊን ደግፋ አያድማየርህም ወደዋለሁ ብላ እንደተናገረች ሁለት ሺ አስራ ሁለት ላይ ኦባማ ደግሞ ኢትዮጵያ ሄዶ አቶ ተሾመግ የኔን ሪዝን ነው የሚሰጠው ግን ቅድም እንዳልኩት ደግሞ የአሜሪካ ህዝብ ደግሞ ሪዝኑ የሙስና ጉዳይ አለ። በሌላ በኩል ለራሽያ ዩሬኒየም ለመሸጥ ዲል አድርጋ ነበር እና ብዙ ነገር የተለያየ ነገሮች አሉ። ሁሉም ሚዲያ አንድ አይነት አይደለም ለማለት ፈልጌ ነው እና እሷን ልክ እንደ ትራምፕ ችግር እንዳለበት እሷም ደግሞ ችግር እንዳለባት ብዙ የተለያየ የአሜሪካ ህዝብ ያውቃል እንጂ ዝም ብሎ አይደለም። ያው ትራምፕን የመረጡት ዝም ብሎ በደመ ነፍስ አለም እሱ ምክንያት አላቸው። አቶ ተሾመ እዚህ ላይ ላቋርጦት፣ አንድ ሚሊዮን ጥቁር አሜሪካውያን ትራምፕን መረጡ ያሉት እንግዲህ እርስዎ እነኝን የጥናት በላይ ነው ያሉት ጥናት የሚያካሄዱ ድርጅቶችን ጠቅሰው ነው ጥናት የሚያካሄዱ ድርጅቶችም ደግሞ ወግ አጥባቂዎች አሉ፣ ሊብራል የሆኑ ደግሞ አሉ። ትክክል ነው። የአሁኑ ኢሌክሽኑን ሪዛልት ነው የነገሩት፣ የሚመስላቸውን ሳይሆን የሆነውን ነው። እና ከአንድ ሚሊዮን በላይ ጥቁር አፍሪካ አሜሪካን እንደመረጡት ነው። ብዙ ክርስቲያን የሆኑ በተለይ ጥቁር ፓስተሮች እንደምታውቁት ለሪፐብሊካን ብዙ ጊዜ የመደገፍ እንትን አላቸው እና ወደዛ ነው ወደ ሪፐብሊካን ፓርቲ ነው ብዙ ጊዜ እንትን ያደርጉት። በአጠቃላይ ነው እንደው ሰመለከተው እንደዚህ የክሊንተን የተሸነፈችን የተሸነፈችን ምክንያት ሁለት ሀገሮች ናቸው። አንደኛ አንደኛው ቅድም እንዳልኩት የአሜሪካ ህዝብ ለውጥ ፈልጓል። ሁለቱንም ፓርቲዎች አይፈልግም ነበር። ትራምፕ ለውጥ ይዞ መጣ። አጫጭር መሰኮች ይዞ መጣ። ክሊንተን በጣም እውቀት ያላት ሴትዮ ነች እና በጣም እውቀት ያላት ሴትዮ ነች እና ኤክስፒሪየንስ ምነች ግን ይሄ ዋጋ ያለውም በፖለቲካ በኩል አንዱ ትልቁ እሱ ነው። ሁለተኛ አሁን መረጃዎች እየተገኙ ነው ያሉት ክሊንተን እንዳትመረጥ ያደርጋት የራሷ ስህተቶች ናቸው። እነዚህ ስህተቶች መካከል ዶናልድ ትራምፕን ናቀች ናቀች በአንድ በኩል በእንግሊዝኛው አሮጋንስ እና ኮምፕሌሰንሲ የሚባሉች ናበ በዚህ ላይ እናሸነፋለን ብለው እንደሚችጋል እንደ ዊስኮንሲን እንደ ፔንስልቬኒያ ያሉትን ክፍለ ሀገሮች በደንብ ሳያቀራጩ በእጃቸውን እንደተቆጠሩ አድርገው አለፉ እና እነዚህ ስ ትልቅ ስቶቶች ናቸው። በአንድ በኩል ደግሞ ከአንድ ሁለት ወር በፊት መናገር የማይገባት ነገር አለች። ይህም የዶናልድ ትራምፕ ደጋፊዎች አስጠሊተዎች ናቸው፣ ዲፕሎረብሎች ናቸው የሚሉትን ነገር ተናገረች። ሶስተኛ ደግሞ ወደ መጨረሻ እንደታየው ከሆነ ክሊንተን በአማካይ በአራት ነጥብ እየመራች ነበር። ወደ መጨረሻው ላይ ያልወሰኑ ሰዎች ዶናልድ ትራምፕ ምርጫ አደረጉ። ይሄ የሆነበት ምክንያት ምናልባቹ ኤፍቢአይ ስለሷ መረምራለሁ ማለቱ ሁለተኛ ደግሞ የዊኪሊክስ እየጎለጎሉ አውጥቶ ምናልባት በራሻ ተደግፎ ሊሆን ይችላል እና እነዚህ ነገሮች ሁሉ ተደማመው ናቸው ክሊንተን የተሸነፈችበት ምክንያት። ህዝቡ ለውጥ ፈለገ። ክሊንተንም እንደዚሁ ችግር ፈጠረች እና ሳትመረጥ ቀረች። ለማንኛውም ግን አሁን ትራምፕ ተመርጠዋል። የአሜሪካ ህዝብ ፕሬዚደንት ነው ብሎ መግፋት አለበት ባይነኝ በበኩሌ የዲሞክራሲ ውጤት ነው። የዲሞክራሲ ውጤት ነው ልክ ነው። አንድ መጨመር የምፈልገው ነገር የክርስቲያኖች ቮት ደግሞ በቅርቡ የወጣው በረ ቁጥር ነበረ ሀምሳ ስምንት ፐርሰንት ክርስቲያኖች ፕሮቴስታንቶች ለትራምፕ ቦት እንዳደረጉ ነው። ሰላሳ ዘጠኝ ፐርሰንት ደግሞ ለሂለሪ በቡድን ነው የሚመርጡት እና ያነቃቃው አንዱ ነገር ብዬ ማስበው የኦባማ ፖሊሲ ተመሳሳይ ጾታ ጋብቻ ላይ ያስቀመጠው ህግ የለወጠው ብዙ ክርስቲያኖችን ያነቃቃ ጉዳይ ነው። ድሮ ካቶሊኮች እንኳን ለዴሞክራት ቮት የሚያደርጉት በዚህ አመት ሀምሳ ሁለት ፐርሰንት ካቶሊኮች ለትራምፕ እንደመረጡ ነው የሚያሳየው እና ይሄም ሌላ አስተዋጽኦ ያደረገው ይመስለኛል። የተመሳሳይ ጾታ ጉዳይ የሀገሪቱ ህግ ብሏል። የአሜሪካ ህዝብ ደግሞ ከመሳሳይ ፆታ ጋር ማድረጉ ለአሜሪካ እያንዳንዱ ህብረተሰብ ውስጥ አለ። ክርስቲያንም ይሁን እስላምም ይሁን ሌላም ይሁን እያንዳንዱ ህብረተሰብ አለ። ስለዚህ ይሄ ጉዳይ ከህብረተሰቡ ጋር ሰጿል እና ኦባማ ይህን ማድረጉ የአሜሪካ ህዝብ ያስቆጣው አይመስለኝም። አንዳንዶች ሊኖሩ ይችላሉ፣ ግን አብዛኛው ህዝብ አልታየም። ህግ ነው ሱፕሪም ኮርቱ በራሱ አሳልፏል። ካሁን በኋላ የሚቀለበስ ነገር የለም። በዛ በዛ ምክንያት ትራምፕን ቢደግፉም ባይደግፉም ምንም የሚያመጣው ለውጥ የለም ለማለት ነው። ጥያቄ አለ። ሌላ ከአድማጭ የመጣ ጥያቄ ጉዳዩን ወደ ኢትዮጵያ እንድንወስደው ነው የሚፈልጉት። አቶ ሳተናዋሊ የአሜሪካ አዲሱ ፕሬዚደንት ትራምፕ ለኢትዮጵያ የሚያመጡት ለውጥ እኔ አይኖርም ብዬ ነው የምገምተው እናንተ ምንድን ነው የምትሉት? ይላሉ ወይ የፖሊሲ ለውጥ ይኖራል ወደ ኢትዮጵያ ይላሉ። እንዲሁ በፌስቡክ ላይ ደግሞ አስተያየታቸውን ያስቀመጡ አቶ ንጉስ ግርማ የተባሉ ላያድሩበት፣ አያመሻሹበት ስለ አሜሪካ አሜሪካኖቹ ይወያዩበት፣ ለምንስ ይነሳል ይሄ ጉዳይ ነው የሚሉት። ፕሮፌሰር ሰይድ መነሳት አለበት ወይ ከተነሳስ የአሜሪካ ፖሊሲ ይቀየር ይሆን ወይ? ወደ ኢትዮጵያ የትራምፕ የውጭ ፖሊሲ ምን ይመስላል? ጥሩ ጥያቄ ነው። የጥያቄ አንደኛ የአሜሪካ ፖሊሲ ሁሉን ሀገር ይነካል። አንዳንዶቹን በትልቅ አንዳን በትልቅ በግዙፍነት፣ አንዳንዶቹ ደግሞ በትናንሽ። አሜሪካ በአጠቃላይ ለትናንሽ ሀገሮች ቋሚ ፖሊሲ የላትም። እና ለምሳሌ መንግስት ሲለወጥ አንዳንድ ህዝቡ ገብቶ ሲለውጥ ግልብት ይላል። በግብፅም ታይቷል በኢዲልስም ታይ በሌሎችም ሀገር በሊቢያም ታይቷል በሁሉም ታይቷል። እና አሜሪካ ቋሚ ፖሊሲ ያላት ኒክል ወፕን ላላቸው እንደ ደራሻ እንደ ትልቅ ሀገሮች እንደ ቻይና የሆኑ ነገሮች በየጊዜ ጠበኛ ከተፎካካሪ ቢሆኑም በቃ በየጊዜ የተደጋገሩ ም ይሆያል። በእንደዚህ በኢትዮጵያ መከል የለም። ትራምፕ መመረቅ ለኢትዮጵያ ለውጥ የሚያመጣ አይመስለኝም። ምክንያቱም ቅንነት ለመጠበቅ ከፈለገ ወይም ደግሞ ሂዩማን ራይትስ የሰው መብት እንደሚመለከት ሀገራችን ውስጥ የሰው መብት የሚጠበቅበት ስላልሆነ ምንም ለውጥ አያመጣም። በኦባማም፣ የክሊንተንም፣ የቡሽም አንዳንድ ለውጥ አላመጡም። ነገሩም እየተባባሰ እንጂ። ስለዚህ ኢትዮጵያ በዚህ ጉዳይ ብዙም ለውጥ አያመጣም። ሌሎች ነገሮች አሉ ግን፣ ኢትዮጵያንና አፍሪካ ሀገሮችን የሚነካኩ ነገሮች አሉ፣ አሜሪካ የምታካሄዳቸው ነገሮች በነገራችን አንደኛውም ደግሞ አሜሪካ ለአፍሪካ ብዙም ደንታ የማይሰጣት ከሰኩሪቲ ከደህንነት በቀር ለአፍሪካ ደንታ ለምናልባት ምክንያት አፍሪካ ድሃ ነው። የአውሮፓንና የአሜሪካ እቃ መግዛት አይችልም ያበርካ ስለዚህ ብዙ ንግድ የላቸውም። አብዛኛውን ጊዜ እንግዲህ ተጠቃሚ የሚሆነው አፍሪካኖች ናቸው እንጂ አሜሪካ እስከ እስከዝም ጥቅም የላትም። ብዙ ዕቃ አይሸጡም ለአፍሪካ። ቻይና ግን መሸጥ ትችላለች እንደዚህ ያለውን እና ዋናው ነገር ግን አሜሪካ ከአፍሪካ ጋር የምታካሪያቸው አንድ ስድስት ሰባት ነገሮች አሉ። እናንተ የቮይስ ኦፍ አሜሪካም የተከታተላቸው ነገሮች አሉ። በኦባማ አድሚኒስትሬሽን አንደኛው አፍሪካን ግሮውዝ አን ኦፖርቹኒቲ አክት የሚባላል አጎ ሚባላል በእንግሊዝኛ። ያ አሁን ለምሳሌ መታደሻው ደርሷል። ይህ አሁን እስካሁን ድረስ ሪፐብሊካኖቹም ዴሞክራቶችም እየተባበሩ እየገፉት መጥተዋል እና በዚህ አንዳንድ ሀገሮች ተጠቅመዋል እቃቸውን ወደ አሜሪካ በመሸጥ ኢኮኖሚ እንዲከፈትላቸው በማድረግ በጣም ተጠቅመዋል። እሱ የት እንደሚደርስ አይታወቅም። ሁለተኛ የቡሽ ደጋፊ አልነበርኩም፣ ግን ቡሽ ብዙ አንድ ትልቅ ነገር የሰራው ለአፍሪካ የኤች አይቪ ኤይድስ ለመዋጋት እና ብዙ ሚሊዮን ህዝቦችን ህይወት ያዳነ አሁንም ቢሆን ህዝቦችን ከሞት የሚያድን ኤች አይቪ ኤድስ መድኃኒት እንዲኖራቸው በማድረግ ብዙ ሰዎች ብዙ ነገሮች በዚህ ሪሰርች አድርጌያለሁ። በዚህ በበኩል እና ትልቅ ጥቅም ያለው የውጭ እርዳታ አንዱ ነገር ይሄ ነገር እና ይሄ ነገር። አሁን ትራምፕ ካልፈለገ ሊያዞረው ይችላል። እንደዚሁ ሚሊኒየም ቻሌንጅ ኮርፖሬሽን የሚባል በኦባማ ጊዜ ፓወር አፍሪካ አክት የሚባል አለ ፉድ ሴኩሪቲ አክት የሚባል አለ። ፕሬዚደንትስ ማላሪያ ኢኒሽቲቭ የሚባሉ አሉ። እነዚህ ሁሉ በኦባማ ጊዜ ተካሄዱ ነበር። ኦባማ ደግሞ አንድ ወጣቶችና በጣም እውቀት ያላቸው ቫይብራንት የሆኑ ወጣቶችን አሜሪካ አሜሪካ አስመጥቶ አንድ ጊዜ ሁለት ሺህ የሚሆኑት ልጅ መጣ ዋሽንግተን ዲሲ አምጥቶ የያሌሮሰፍ አሜሪካ እናንተ በደም ራቸው በሚመለከት ዳምጫ አለው እና አሁንም ቢሆን በዛ የተነሳ ወደ ከሶስት መቶ ሺህ የሚበልጡ የአፍሪካ ወጣቶች የቢዝነስ ሰዎች፣ ወጣቶቹ እነሱ ነገር በጣም እየተካሄደ ነው አለው እና አፍሪካኖች በዙ ላይ እየተጠቀሙ ነው አለው። እና ጥቅሙ አንድ አንድ መንገድ ነው ከአሜሪካ ወደ አፍሪካ ነው አብዛኛው። ስለዚህ እነዚህ ነገሮች አሁን ሊቀሩ ይችላሉ። ትራምፕ እንግዲህ ጥቁር አይፈልግ እንደተመለከቱት ከሆነ ዞር በሉ ካለ እነዚህ ጥቅሞች ሁሉ ይቀራሉ። ስለዚህ ወደንም ጠላንም ኢትዮጵያም አፍሪካም የትራምፕ ምርጫ ይለካ ካል። እሺ አመሰግናሉ፣ አቶ ትሾመዝ። እንግዲህ ሌላው ሌላው ኢትዮጵያና አሜሪካ ያላቸው ግንኙነት በዚህ በአፍሪቃ ቀንድ አሸባሪዎችን በመዋጋት በተለይም አልሸባብ የተባለውን ቡድን በመዋጋት ኢትዮጵያ ትተባበራለች ከአሜሪካ ጋራ። ከዛ ውጪ የኢትዮጵያ ወታደሮች ደቡብ ሱዳን ውስጥ የሰላም ጠባቂ ናቸው። ሌላም አካባቢ የኢትዮጵያ መንግስት ሰራዊቱን ሰላም ጥበቃ በማበርከት ከተባበሩት መንግስታት ድርጅት ጥቅም ያገኛል። እስከ ዛሬ ድረስ ደግሞ አሜሪካ በዚህ ተደሳች ናት። እዚህስ ላይ እንደምታ አይኖረውም ብላችሁ ታስባላችሁ? በሱ ላይ ትንሽ አስተዋጽኦ ሊኖረው ይችላል ግን አሁን የትራምፕ ፖለሲ። አገር ወዳድ አሜሪካ ፈርስት ብለዋል። ራሱ ሲያወራ ሁሉ ነገር ለአሜሪካ ነው። ደህንነቱንም ራሱ ኒውክሊያር ወፐን የያዝ ጃፓን እንደፈለገ ራሱ ይስራ፣ ሁሉም የራሱን ያርቅ የሚል አስተያየት ነው እየሰጡ ያሉት። እና የአሜሪካን ኢኮኖሚ ላይ ፎከስ አድርገዋል ትረምፕ። እና በዚህ በኩል እኔ የማየው ለውጭ ሀገር እርዳታ በምንም በሚሊታሪም ሆነ በምግብ እርዳታም በብዙም ነገር ላይሳተፍ ይችላል። በአፍሪካ በኩል ብዬ ነው ማለት ሽብርንም ለመዋጋት ነው የሚሉኝ ሊሆንም ይችላል። ግን የሚወስነው ማን ነው? እሱን የሚከበው ማን ነው ነው አሁን ትልቁ ጥያቄ። ማንን ነው በየቦታው የሚያስቀምጠው? የካቢኔው አባላት እነማን ናቸው? ካቢኔቱ ብቻ ሳይሆን ያው የአፍሪካ ፖሊሲ የሚያካሂዱ እነማን ናቸው? እሺ፣ ፕሮፌሰር ሰኢድ በዚህ በመጨረሻው ይሄ የጸረ ሽብር ትብብሩ ላይ አስተያየቶን ይስጡኝና እንዘጋለን። ይሄ በንድ መለከት ጥናቶችም አይቻለሁኝ አሜሪካ አፍሪካ ላይ የምትገባበት ምክንያት እና አፍሪካ የምትፈለገበት ምክንያት በዚህ በሴኩሪቲ ጉዳይ ነው። አንደኛው ኢትዮጵያ፣ የኢትዮጵያ ወታደር አሜሪካን የሚያገለግል መርሰነሪ ተቀጣሪ ወታደር ሆኖ እንደሚያገለግል አድርገው ወደ አባማ በደንብ አድርገው ገልጸዋል አለፈው ጊዜ ሲጎበኙ ያደረጉት ይሄ ነው ስለዚህ ኢትዮጵያን የምትፈለግበት መናት በዚህ የተነሳ ነው ሌላው ነገር አሁን ችግሮች እየመጡባቸው ሁምክል መጥተዋል በኢትዮጵያ ውስጥ ያለው ሁኔታ እየተለዋወጠ ስለመጣ እርዳታም ቢሚመለከት በበኩሌ አሁን ዶናልድ ትራምፕ ዋይት ሃውስ ከገቡ በኋላ ሁኔታዎች ቁጥሮችን ሲመለከቱ አሜሪካ የምታገኘው ይበልጣል እርዳታ ብላ ከምሰጠ የበለጠ ሌላው ደግሞ ቻይና የበለጠ አፍሪካን እየወሰደችባቸው ስለሆነ ያም ጥንቀት አለ። ዋናው ነገር ግን አሜሪካ ለውጭ ሀገር እርዳታ የምታደርገው ከሌሎች ሀገር ከአውሮፓ ሀገሮች ጋር የሚመጣጠን አይደለም ከኢኮኖሚ አንጻ ስትመለከት ማለት ነው። አውሮፓኖች ከአንድ በመቶ የበለጠ ይሰጣሉ እርዳታ የሚባለውን ነገር። እርዳታ እንኳን እኔ በበኩሌ ከጥቅሙ ጉዳቱ ይበዛል ብዬ ጨርሻል። ብዙ ጉዳይ ላይ ግን ከአሜሪካ ከሌሎቹ ሀገር ስትወዳደር በአጠቃላይ ከእያንዳንዱ ሀገሮች ስትወዳደር ትልቅ ግዙፍ ተበርክት ይሆናል፣ ግን አቅሙ ዋጋ ሲታይ ትንሽ ነው። ስለዚህ ሚስተር ትራምፕ ገብተው ሰዎች ሲነግሯቸው ሀሳባቸውን ይቀይራሉ ባይ ነኝ። በብዙ ነገሮች ሀሳባቸውን ካልቀየሩ ችግር መጣ፣ ለአሜሪካም ችግር መጣ፣ ለዓለም ችግር መጣ፣ ሁላችንም ብ ችግር መጣብን ማለት ነው። ሀሳባቸው ከቀየሩ ግን ከአሜሪካ ህዝብ ከመረጣቸው ህዝብ ጋር ይጣላሉ። ይሄ ችግር ነው ለትራምፕ በጣም ነው የማመሰግነው። ዶክተር ሰይድ ሀሰን በኬንታኪው የመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ አቶ ተሾመ ቦርጋ የኢትዮጵያ ፖለቲካ ተንታኝ፣ ስለ ጊዜያችሁ እጅግ ያመሰግናለሁ። ትዝታ በላቸውና እንግዶቿን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላልፈውን የቅዳሜ ምሽት ፕሮግራም ነው። ዛሬ የተለመደው የሙዚቃ ቃና ዝግጅታችን ስለማይኖር በምትኩ አንድ ሙዚቃ ልጋብዛችሁ። የእኔም አይን አይቷል የዘሪቱ ከበደ ዜማ ነው። ያለፈውም ወደ አሜሪካ ምርጫ ነው። በአስቀያሚነቱ በዩናይትድ ስቴትስ የፖለቲካ ታሪክ መሰል አቻ ያልነበረው የተባለው የዘንድሮ ምርጫ ወቅት ተጠናቋል። ከእንግዲህ ሌላ የምርጫ ወሬ የሚመጣው ከ18 ወራት በኋላ ሲሆን የተከታዩ ፕሬዚዳንታዊ ምርጫ ትንቅንቅም ምናልባት ያንን የመካከለኛ ዘመን እየተባለ የሚጠራውን የምክር ቤቶችና የአካባቢ ስልጣናት ምርጫ ተከትሎ ደግሞ ይቀጣጠላል። እስከዚያ ግን አሁን ሰው ከራስ ምታቱ እፎይታን አግኝቷል። የሪፐብሊካን ፓርቲው ዶናልድ ጃን ትራምፕ አርባ አምስተኛው ፕሬዚዳንት ሆነው ተመርጧል። ሪፐብሊካኑ ዋይት ሀውስን ብቻ ሳይሆን የተወካዮች ምክር ቤቱንና የሕግ መወሰኛ ምክር ቤቱንም አብላጫ መቀመጫዎች አሸንፈዋል። በነገራችን ላይ በምርጫ የተሸነፉት የዲሞክራቲክ ፓርቲው እጩ ሂላሪ ክሊንተን በመራጭ ህዝብ የአካባቢ ውክልና ድምጽ ብዛት አሸናፊነታቸው የታወጀላቸውን ዶናልድ ትራምፕን ወደ አንድ ሚሊየን በሚጠጋ ቀጥተኛ የመራጭ ህዝብ ድምጽ እንደሚበልጧቸው ሰሞኑን እየወጡ ያሉ መረጃዎች ይናገራሉ። የህግ መወሰኛ ምክር ቤቱን አብላጫ መቀመጫ መቆጣጠር የተሳናቸው ዲሞክራቶቹ እንደራሴዎችም ቢሆኑ ያገኙት የህዝብ ድምፅ አብላጫውን በርጩማ ከተቆናጠጡት ሪፐብሊካን እንደራሴዎች ወደ ስድስት ሚሊዮን በሚሆን ልዩነት ይበልጧቸዋል። በአጠቃላይ ውጤት ሪፐብሊካኑ ከሴኔቱ መቶ መቀመጫዎች ሀምሳ አንዱን ዲሞክራቶቹ ደግሞ አርባ ስምንቱን ይዘዋል። ከተወካዮች ምክር ቤቱ አራት መቶ ሰላሳ አምስት መቀመጫዎችን ዲሞክራቶቹ አንድ መቶ ዘጠና ሁለት መቀመጫ ይዘው አናሳ ሪፐብሊካኑ ደግሞ 239 መቀመጫ አሸንፈው አብዛሀነታቸውን አስረክበዋል። በምርጫው ዘመን አብረውን የቆዩት በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የስክሪፕስ የጋዜጠኝነት ትምህርት ቤት መምህርና የፉል ብራይት ስኮላር እንዲሁም ቀደም ሲል ዲፕሎማት ሆነው በተባበሩት መንግስታት ድርጅቱ ዩኔስኮ የኢትዮጵያ ተጠሪና በአሜሪካም የኢትዮጵያ ምክትል አምባሳደር ሆነው ያገለገሉት ዶክተር ብሩክ ኃይሉን ማብራሪያና ትንታኔ ሰጥተውናል። ሰለሞን አባተን ያነጋገራቸው የውይይታችን ተከታዩ ክፍል ቀጥሎ ይቀርባል። በስርዓቱ ላይ ተስፋ መቁረጥ ያሉኝ ነጥብ አለ። ይህንን በስርዓት ላይ ተስፋ መቁረጥን የሚመለከት ጉዳይ ከዚህ ቀደም ፕሬዚደንት ኦባማ የመጀመሪያው ጥቁር ፕሬዚደንት ሆነው ሲመረጡ እሳቸውንም ወደዚያ ቦታ እንዲደርሱ ያደረጋቸው በወቅቱ የነበረው የምጣኔ ሀብት መላሸቅ፣ በማህበረሰቡ ውስጥ የነበረው ግንኙነት መበላሸት፣ እንዲህ እንዲያ አይነት ነገሮች ነበሩ። ፕሬዚደንት ኦባማ ወደ ስርዓቱ ከመጡ ወዲህ ግን ራሳቸውም በተደጋጋሚ እንደሚናገሩትና ብዙ ተንታኞችም እንደሚያነሱት ያን ጊዜ የነበረውን የምጣኔ ሀብት ውድቀት ፕሬዚደንቱ ማስቆም ችለዋል። ብዙ የስራ እድሎችን ፈጥረዋል። እርሳቸው ወደ ዋይትሃውስ በገቡ ጊዜ ሁለት መቶ ሺህ ሰው በየወሩ ከስራ ይባረር ነበረ። እርሳቸው ግን ከተመለሱ በኋላ ከ14 ሚሊዮን በላይ ሰው ስራ አግኝቷል። ምጣኔ ሀብቱ አገግሟል። የዩናይትድ ስቴትስ የመሪነት አቅም ተጠናክሯል። ይሄ ይሄ ነው የሚባለውና ምንድን ነው ታዲያ ሰውን የሚያስቆጣውና የሚያናድደው? ኦባማን በተመለከተ የመጀመሪያው ፕሬዚደንት ነው ማለት ከማይኖሪቲስ ወይ ከአናሳ ቡድን ሲመረጥና ይሄ ደ ስካይ ግላስ ሲሊንግ ይባላል። ሬስን ግላስ ሲሊንግ የሰበሩ ሰው ናቸው። ተወዳጅ ናቸው። ችሎታ ያላቸው ናቸው። በድጋሚ ተመረጡ። ለመጀመሪያ ጊዜ ያንን በማየት ህዝብ ከፍ ያለ ድምፅ እንዲሁም በአሜሪካ ታሪክ የተደረገው ኦባማ ምርጫ ላይ ሁለት ሺ ስምንት ላይ እውነቱን ለመናገር ነው ብዙ ሰው ወጥቷል። ያን ጊዜ በጣም ከሁለት ሺ አስራ ሁለት የሚበልጥ በአሜሪካም ታሪክ ከፍ ያለ ድምፅ ህዝቡ መፍትሄ ነው ብሎ የወጣበት ያኔ ነው። ተመርጠዋል። በተቻላቸው ሰጥተዋል። እንዳልከው ኢኮኖሚንም ማስተካክለዋል። አሁን ለምሳሌ ስራአጥነቱ ከአምስት ፐርሰንት በታች አራት ነጥብ ዘጠኝ ላይ ነው። እሳቸው በመጡ ጊዜ ከአስራ ሁለት ከመቶ በላይ ነበረ። ትክክል። ይሄው አቶ ሰለሞን ግሩም። ትክክል። እንግዲህ ታይ ስፔን ቢሆን ሰላሳ ሶስት ሰላሳ አምስት በመቶ ነው። ጣልያን ቢሆን ሀያ በመቶ በላይ ማየት ይቻላል። ኢቨን እንግሊዝ ቢሄድ ስንት በመቶ እንደሆነ ሲዞር ብለን ማየት ይቻላል። የአሜሪካ ፎር ፖይንት ናይን ፐርሰንት ማለት ኢኮኖሚ ፈንክሽን ያደርጋል። አሁንም ይሰራል፣ ይንቀሳቀሳል፣ ይሰራል። ድክመት ቢኖረውም ጫና የሚኖርበትም ከዛ ማጥ ውስጥ ወጥተው ነው ከኢራቅ ጦርነትና ከሁለት ሶስት ትሪሊየን ዴፊሲት በጦርነቱ ብቻ የተጨመረውን እዳ አስራ ሰባት አስራ ስምንት ነው ለነገሩ ትሪሊየን እዳው ከዛ አውጥተውት ነው እ ሰውዬ ወደ አራት ነጥብ ዘጠኝ ያወረዱት፣ እና የእሳቸውን ገናናነትና የእሳቸውን ለሀገሪቷ ምን እንዳደረጉ ታሪክ ነው የሚያወጣው። አሁን አይደል አሁን የእሳቸው ቫሊዩ አልታየም። እኚህ ሰውዬ አርባ አራቱን ፕሬዚደንት ወደ ሲያወዳደሩ ከሀገራቱ ሁለተኛ ናቸው፣ በችሎታና በፐርፎርመንስ ይሄ ብዙ አይነገርም። ፎር ዋትኤቨር ሪዝን ደረጃቸው ያናህል ነው። በጣም ፖፑላር ፐርፎርም ያደረጉ ብዙ ውጤት ያስገኙ ውጤታማነት ስራዎችን በርካታ ስራዎች የሰሩ ሰው ናቸው። ታሪክ እንግዲህ ደግሞ አለ፣ ወደፊት ያወጣዋል አይቀር ነው እና እርግጥ ወጥተዋል ማይኖሪቲ ስለሆኑ። አሁን ግን ሂለሪ ክሊንተን በነገራችን ላይ ከዲሞክራቲክ ፓርቲ ቤስት ምርጫ ተብሎ የቀረቡ ሰው አይደለም፣ ተወዳዳሪ ተብሎ አይደለም። ይሄ ራሱ ብዙ ሶሻል ግሩፖች ወደ ኋላ አስቀርቷቸዋል፣ ድምጽም እንዳይሰጡ አድርጓቸዋል። ይሄም ለዲሞክራቲክ ፓርቲ ጉዳት ሆኗል እና ወደ ጥያቄ ለመመለስ በሌላ መልኩ ጥያቄን ለማስቀመጥ ዶክተር ብሩክ እርስዎ እንዴት ነው ይህንን ምርጫ የዚህን ምርጫ ውጤት የሚገመግሙት? አሁንን እንዲያው ቀልድ ቀልድ እንዲያው ትንሽ ስለማለት ቀልድ አይሆንብኝና ለታሪክ ነው ነው እንደሚበድሮ ሰው እንደሚለ ታሪክ በለ በጣም ታሪካዊ ነው። ታሪካዊ ያደረገው መቼ ዕለት አንተ ቁም ያለው በየአራት አመቱ እዚህ ሀገር ምርጫ ያደረጋል። እዚህ አሁን ግን ታሪካዊ ምርጫ ነው። ይህ ሀገር በምር ነው ብለህ ወደ ወደ ምን አቅጣጫ እንደምትሄድ የሚጠቁም ምርጫ ነው። እንዲህ አይነት ምርጫ እንዲህ አይነት አንቻ ሀገር አንቻ ታይቶ አይታወቅም። እንዲህ አይነት ጉድፈት የበዛበት መግቢያ ላይም እንዳጋረህን አድማጮች ጉድፈት የበዛበት ክብረ ነክ ንግግር የተደረገበት ለአገር መሪነት የሚወዳደር ሰው አንደበት ሁሉ ትንሽ ለቀቅ ያለበት ሁኔታ ይሄ ነው የማይባል ሁኔታ ታይቷል። ይሄ በአሜሪካ ታሪክ በጣም ልዩ ነው። ህዝቡም አዝኖበታል። የተማረውም ያልተማረውም ወገን በጣም ያዘነበት ጉዳይ ነው። ይሄ ደግሞ እንዲደገም አይፈልጉም። ዳስኖት አሜሪካ አሜሪካ ማለት ይሄ አይደለም፣ በሚል ነው ህዝቡ ውጭት የተነሳው እና ይሄ እንዲደገም አይፈልጉም። የሆነው ሆኖ ሚስተር ዶናልድ ትራምፕ ተመርጠዋል እኔ ራሴ ብትጠይቀኝ አይመረጡም ነበር ምለው። ተሳስቻለሁ። በሚገርም ሁኔታ ኢት ዋስ ሰርፕራይዝ ውጤት ነው። ብዙ ሰው የተማረውም ያልተማረውም በዚህ ሙያ ላይ ተሰማራም ያልተሰማራም አብዛኑ ሰው አይኝ ሰውዬ በዚህ አይነት አጀንዳ፣ በዚህ አይነት ከፋፋይ አጀንዳ፣ በዚህ አይነት ጠባይ ግለሰብ ጠባይ፣ ሆነ ፕላን አጀንዳ እንኳን የተዘጋጀ ይዞ ባልቀረቡበት ሁኔታ እንዴት ያሸንፋሉ? ሊያሸንፉ አይችሉም የሚል ድምዳሜ ነበረው ግን ሁሉም ሰው ዲስፕሩቭ ደሆናል እኔን ጨምሮ። እሺ ተመረጡ። አሁን እንግዲህ አራት አመት ይቺ ሀገር በእሳቸው ትመራለች። የአሜሪካ ካልቸር ደግሞ ምንድን ነው? ማንም ይመረጥ ማንም ናው ዩ አር ማይ ፕሬዚደንት ነው የሚለው ህዝቡ፣ እኔንም ሁሉንም ጨምሮ። አሁን የእኔም የእርስዎ ደጋፊዎች ብቻ ሳይሆን የሁላችንም ፕሬዚደንት ኖት እና እኛንም አዳምጡ፣ እኛንም እንለው የእርስዎን ደጋፊዎች አይደለም ለእኛም በጎ በጎ ነገር አንጡልን በሚል ትልቅ ኤክስፔክቴሽን አለ እንደምታውቀው ካቢናቸው ወደ ማዋቀሩ ስራ ይተራመዱ ይመስላል። እና ለየት የሚያደርገው ምንድን ነው ምልህ፣ አንደኛ ጥርት ያለ ፕላን ገና ለመውጣቱ ያልተለመደ ነው። ሁለተኛ ከሚናገሩት ብቻ ምንደመድም ከሆነ የአሜሪካንን በአለም አቀፍ ደረጃ ያላትን ፖዚሽን የሚለዋውጥ ሊለዋውጥ የሚችል፣ ሀገር ውስጥም እስካሁን የተገኙ ጥሩ ጥሩ ውጤቶችን መዘርዘር ይቻላል እንደ ኦባማ ሄልት ኬር ይባላል። አፎርደብል ሄልት ኬር የመጀመሪያ ቀን ስራ ላይ ዋይት ሀውስ ስገባ የምሰርዛቸው ጉዳዮች ብሎ በዝርዝር ብዙ ጉዳዮችን አስቀምጠዋል። ይሄ ለአቅም ተመጣጣኝ የሆነ የጤና ጥበቃ ዋስትና ሕግ ማለት ነው። ሀያ ሚሊዮን አሜሪካኖች አቶ ሰለሞን በዛ የጤና ሽፋን ሊያገኙ አግኝተዋል። በተለይ ደካማ አሜሪካኖች በጣም ደካማና የፋይናንስ ገቢያቸውም ዝቅዝቅ ያለ ያ ሁሉ በአንድ ቀን ሰርዘዋለሁ የሚል አቋም ነው ያላቸው። ስቶፕ ኤን ፍሪስክ የሚባለው ህግ አላቸው። ይሄ ማለት አቁሙም በርበር ማለት ነው። አዎ ማንም ተጠርጣሪ ማስረጃ ሳይታይበትም ፖሊሱ እንደው ጸጉረ ለውጥ ሆነዋል አግኝቸዋለሁ ብሎ ቁም እና ቆመ መፈተሽ ግዴታማ አለ። ይሄ ተወግዞ የድሮ ወደ ድሮ የተ አሜሪካ ይመልሰናል የሚል ውግዘት የደረሰበት አካሄድ ነው። ኒውዮርክ ኒውዮርክ እንደ ሩዲ ጁላኒ የሞክረውት ብዙ ብዙ አንካ ግራንቻ ከደረሰ በኋላ የተነሳ ህግ ነው። ያንን እመልሳለሁ ግን እየሳለ የአሁኑ ከርቲባ ሰርዘውታል። ብዙ ብዙ ነገሮች አሉ ና ኮንሲኮንሱ አሁን ሰው በጥፍሩ ቆሙ ቢያው ምንድን ነው የሚሰው፣ አንደኛ ካቢናቸውን እነማን እነማን ያዋቅራሉ፣ ሁለተኛ ከባራክ ኦባማ ሲረከቡ ምን አይነት ፖሊሲ ሊያራምዱ ይችላሉ፣ ሶስተኛ ይሄንን ከፋፋ የሆነ አነጋገርና አካሄድ እንዴት መቀነስ ወደ መቶውን ባይሆን መቀነስ ይችላሉ ወደሚል ሁኔታ ውስጥ በጉጉት ብቻ ሳይሆን፣ ግማሹ በቅሬታ፣ ግማሹ በሐዘን፣ ግማሹ በስጋትም የሚያለ ያለ እንዲሁም አንድ ነገር ሳሰማ አትቀርም ካናዳ ኢሚግሬሽን ዌብሳይት ሁሉ ማክራሽ ያደረገበት ሁኔታ አለ። የምርጫዛኑ ቀን የዛኑ ቀን ይሄ እንግዲህ ያው በቃ ዞር ብለን ብንመጣ ይሻላል በሚል እንዳንድ ሰዎች ይሄን እንትን ብለዋል። ሌላው ግን ያዛኑ አይ የሀገራችን ነው የተማንሄድም እዚህ ሆነን አብረን የተፋተግንም ቢሆን የታገልንም ሀሳብ እየሰጠንም እስከ መጨረሻው አብረን እንሰራለን፣ አብረን እንታገላለን የሚል አቋምም ያለው ስለዚህ ይሄ የተዳምሮ ነው። በጣም ወሳኝ ወቅት ነው ምለው ደግሞ መሪው እሳቸው ናቸው እንደ ልበል በምል ሰይመው የትልቁ መኪና ትልቁ እንግዲህ ስልጣኑ ፓወሩም ያላቸው እሳቸው ከሚናገሩት ከሚያደርጉት ህዝቡ ማሰባሰብ ይቻላል። ህዝቡን ደግሞ ካስቀየሙ ህዝቡን ችግር፣ ቁስልን መነካካት ሁኔታ እየጨመረ ከመጣ ደግሞ ህዝቡን የመበታተን ሁኔታ ሊመጣ ይችላል። ና ትልቁ ኃላፊነት የሚስተር ዶናልድ ትራምፕ ና መካሪዎቻቸው ትከሻ ላይ ይወድቃል ነው ምለው እና ጥበብ በተሞላበት ተስፋ የምናደርገው በደንብ ይችን ሀገር በሚገባ እንደሚያስተዳድሩ ነው። እንግዲህ ተስፋችንን እንግዲህ የተቀረው ጊዜ የሚናገር ይሆናል። ሌላው አንድ በብዙዎች ዘንድ የሚነሳ ጉዳይ በአሜሪካውያን ብቻ ሳይሆን በዓለም ዙሪያም የሚታየው ምላሽ ነው። ሁለት ጥያቄዎች አሉኝ እዚህ ጋር ለመሆኑ ዓለም ይህንን የዶናልድ ትራምፕ መመረጥና ወደፊት ከዩናይትድ ስቴትስ ጋር የሚኖረውን ግንኙነት፣ ሌሎች ሀገሮች የሚኖራቸውን ግንኙነት እንዴት ነው የሚመዝኑት? እንዴት ነው የሚያዩት? አሁን ሁለተኛው ጥያቄ ኢትዮጵያን የመሳሰሉ ሀገሮች ደግሞ አሉ። በዚህ ጉዳይ ላይ እስካሁን ድረስ ከኦባማ አስተዳደር ጋር የነበራቸው ግንኙነት አይነት ግንኙነት ይቀጥላል ወይስ ይለወጣል የሚል ሀሳብና ስጋትም ያላቸው አሉ። እንዴት ነው እርስዎ የሚያዩት ይህንን? ግሩም ጥያቄ። ሁለቱንም እመልሳለሁ። የመጀመሪያውን በተመለከተ አቶ ሰለሞን በትልቅ አግራሞትና ትዝብት ነው የአሜሪካኑን ብቻ ሳይሆን የውጭውንም ሚዲያ የአውሮፓውያኖችንም፣ ሌሎችንም በዝርዝር ነው ለማየት የምሞክረው ጊዜና እስከፈቀደ ድረስ። የሚገርም በድንጋጤ ነው ያዩት፣ በቅሬታ፣ በትዝብት በሐዘኔታ፣ በዲዛፖይንትመንት እና እንዲሁም የአሜሪካ እዚህ ደረጃ እንዴት ወረደች የሚሉ አሳስብ ሁሉ ታዋቂ ጋዜጦች የጻፉበት ሁኔታ አለ እና ያሳስባል። የትም ሀገር ሆነ የትም ላትን አሜሪካም የትም ኤዥያም አፍሪካም አውሮፓ ሆነ ብቻ ያሳዘ። ምክንያቱም አሜሪካ አሜሪካ ብቻ አይደለችም። እቺ ሀገር ኃላፊነት አለባት። ፋክቱ ምንድን ነው? ግሎባል ፓወር ናት። አሁን ያለችዋ ነምበር ዋን ግሎባል ፓወር ናት። አሜሪካ ውስጥ ያለው ደህንነትና ስታቢሊቲ ውጭውንም አፌክት ያደርገዋል። አሜሪካ ነገር የሚደረገው ውስጣዊና ውጫዊ ፖሊሲና የፖሊሲ አቅጣጫዎች የውጭንም ኢንፍሉወንስ ያደርገዋል። እኚህ ሰውዬ ዶናልድ ትረምፕ ያሉትም ብለዋል። በተከታታይ አንተና ባልደረቦች ግሩም አድርጋቸው አቅርባችሁታል። የሰውየውን ፎሬን ፖሊሲ የሚሰጥ ዶናልድ ትረምፕ ያንን ተግባራዊ ያደርጉታል ወይም አያደርጉትም ወይ እንደ እውነታቸውን ነው ወይስ ለመመረጥ ሲያጃጅሉን ነው የአሜሪካንን ፎቶ የሚያደርገውን ወደሚል ደረጃ ሁሉ ተደርሷል። እና እንግዲህ በጉጉት ነው የሚያውን እንግዲህ በዲፕሎማቲክ ፕሮቶኮል አሰራር እንኳን ደስ ያሉት ማለት አለባቸው። ሁሉም ከላይ ከደቂቁም፣ ከትልቁም እስከ አፍሪካ መሪዎች ብለዋል። ሚስተር ዶናልድ ትራምፕ እንኳን ደስ ያሉት ተብሎ ይጻፋል። ይሄ የፈለገው ይመረጥ ለምን የሚሊተሪ ጁንታ ጀነራል አይሆንም? እንኳን ደስ ያለው ጀነራል ክሌ ፕሬዚደንት ክሌ ተብሎ ይላካልና እሱ አይገርመኝም። በአሰራር ያለ ነገር ነው። ግን ውስጣዊ አሰራራቸው ለምሳሌ ጀርመኗ ካንስለርም አንዳንድ ፊት ለፊት እንደተናገሩት ሶርት ኦፍ ቢትዊን በላይንስ ቅሬታቸውን ሐዘናቸውን እንትን ገልጸዋል። ማለት ይሄን አልነበረም የጠበቅነው አሜሪካ የመጀመሪያዋን ሴት ፕሬዚደንት እንደምትመርጥ ተደርጎ አይታወቅም። እና ሁለተኛ ደግሞ የአሜሪካ ሕዝብ መቼም አበደ አይባልም። ግን እንደው ያን ያህል መጃጃል አለወይ እንዲህ አይነት ፖለቲካ የሚያራምድ ሰው እና ግለሰብ እና ደጋፊዎቻችን እንዴት ሊመርጥ ይችላል? በሚል ትልቅ ሾክ ነው። አውሮፓ በተለይ በግልጽ ነጻ ህብረተሰብ ስለሆኑ እየጻፉ ነው። እና በሁለተኛ ደረጃ እንደዛ ነው የሚያዩ አውሮፓኖች። አሁን የሚያወት ምንድን ነው? እኚህ ሰውዬ እውነት እዚህ ጎይን ቱ ዱ ዋት ሂመንት ያልተናገሩትን ነገር ተግባር ያደረጋል ነው። አሁን ጃፓን ይህን ጥያቄ ላነሳልዎት ነበረ። ኔቶ ኔቶን በተመለከተ እሺ፣ መክፈሉን ይክፈሉ። አሜሪካ ብዙ ሂሳብ ትከፈላል። ግን ይህኝ ሰውዬ ይቀጥላሉ አይቀጥሉም ናፍታ ዘ ኖርት አሜሪካን ፍሪ ትሬድ አሶሲዬሽን ያው እኔ ሰሜን አሜሪካ ነጻ የንግድ ማህበር ማለት ነው። ትክክል ፓሲፊክ ትሬድ ፓርትነርሺፕ አለ። እሱን ፓሲፊክ ይችላሉ። ምን ልበልህ ደቡብ ኮሪያ ጋር፣ ኔቶ ጋር ያለው ግንኙነት ብዙ ብዙ በተባበሩት መንግስታት ያለውንም ሁኔታዎች በተመለከተ በተወሰነ መልኩ ዲዝንጌጅ ማድረግ የአሜሪካ ተሳትፎ መቀናነሱ ሁኔታ ከቻይና ጋር ከራሽያ ጋር ምንድን ነው ግንኙነታቸው? የሚሰየ ምን ሊመስል ይችላል? ይሄ ሁሉ በጣም የሚያሳስብ ጉዳይ ነው። ምክንያቱም የአሜሪካ አቅጣጫ የዓለምን አቅጣጫ በተወሰነ መልኩ እንደ ወሳኝነት መልኩ ለማለት ይከብዳል፣ ግን በተወሰነ መልኩም ቢሆን የዓለምን አቅጣጫ ኔጋቲቭሊ ወይም ፖዚቲቭሊ ኢምፓክት ያደርጓል ተጽዕኖ ስለሚያሳድርበት ኢትዮጵያን የመሳሰሉ አፍሪካ ሀገሮችን በተመለከተ እውነቴን ነው ምልህ አንዴም ኢንተርቪው እንደዚሁ ተነጋግረናል። የአፍሪካ ፖሊሲ እየላቸው እዚህ ሰውዬ እስካሁን አልተናገሩምም። እንግዲህ ይሄንን በዚሁ ብትወ ይሻላል። ግን እነዚህ የአፍሪካ ሀገሮች ምን ያደርጋሉ ለሚለው እንግዲህ ወሳኙ በአፍሪካ ጉዳዮች ዶናልድ ትራምፕ የሚመድቡት ሰው እንግዲህ አንቱ የተባለ ቴክኖክራት የአፍሪካን ኤክስፐርት ሆነ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት በውጭ ጉዳይ ሚኒስቴር ሆኖ የሚሾመው ሰው እውቀት ያለው ሰው ሊሆን ይችላል ብዬ ነው የምገምተው እሱ እንደው ትልቁን ድርሻ እየሰራ እሳቸው ለእሳቸው ብቻ ውሳኔ እያቀረበ ሚካሄድ ይመስለኛልና አፍሪካ ሀገሮችን በተመለከተ ምን አቋም ይወስዳሉ? እሱን በተመለከተ ያው የአሜሪካንን ሕዝብ ውሳኔ ማክበር ነው መቀበል ነው። እኝ ሰውዬ እንደ ፕሬዝደንት ተቀብሎ ከእሳቸው ጋር በተቻላቸው ተመሳስሎ ለመኖር መጣር ነው። እያንዳንዱ አፍሪካ ሀገር የራሱ ብሔራዊ ጥቅም አለው። ያን ብሔራዊ ጥቅም ብሔራዊ ጥቅም ደግሞ አድቫንቴጅ ለመምታትም ገፋ ገፋ እያደረጉ ረጅም እየተጠና እንግዲህ የቡሽ አስተዳደር ማን ነው የኦብ ማን ነው የዶናልድ ትረምፕን አስተዳደር ጠጋጠጋ እያሉ በዲፕሎማቲክ ሥርዓት በሚሰብ ነው መሰረት ኦፊሻሊና አንኦፊሻሊ እየተደራደሩ እየተነጋገሩ እየጠየቁ የሚሰሩበት ይሆናል። ለአሁኑ ግን የዶናልድ ትረምፕ ፎረን ፖሊሲ ለታዳጊ ሀገሮችም ጨምሮ ይሄ ነው የሚባል ገና ፖሊሲ የተቀረጸ ነገር አላየንም። ሰለሞንና እንግዳውን ዶክተር ብሩክ እናመሰግናለን። እናንተም ውድ አድማጮቻችን ፕሮግራማችንን እየተከታተላችሁ ስለሆነ እናመሰግናለን። እስቲ ከማዲንጎ አፈወርቅ አቅሜን ከተሰኘው ዜማ ጋልተዋችሁ አቅሜን አውቀው መች ከብደኛ ልብዬ ምራቅ ሽርክት ሆነ

ወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨናይ ዳገት ቁልቁለት ሆነ ተማዘንኩ። አሁን የማጠቃለያ ዜና ይነበባል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ተመራጩ ምክትል ፕሬዚደንት ማይክ ፔንስ ዛሬ በምርጫ ውድድር ወቅት አጥብቀው ይነቅፏቸው ከነበሩት ሪፑብሊካውያን መካከል አንዱ የሆኑትን ሚት ሮምኒን በሞቀ ሰላምታ ተቀብለዋል። የውጭ ጉዳይ ሚኒስትርነት ይሾማሉ በሚል እየተጠቀሱ እንደሆነ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በፕሬዚዳንትነት በሚያካሂዱት የውጭ ሀገራት ጉብኝት የፔሩ መዲና ሊማ የመጨረሻዋ እንድትሆን አድርገዋል። ዶናልድ ትራምፕ ለፕሬዚዳንትነት ከተመረጡ ወዲህ በእስያ ፓሲፊክ ክልል ያለውን ስጋት ለማርገብ ይፈልጋሉ። ጋና ውስጥ በመጪው ታኅሳስ ወር በሚካሄደው ብሔራዊ ምርጫ የሚሰሩ የጸጥታ መኮንኖች፣ ጋዜጠኞች እና የምርጫ ኮሚሽን ባለስልጣኖች በመላ ሀገሪቱ ምርጫ ከመካሄዱ በፊት አንድ ሳምንት ቀድሞ በሚደረገው ልዩ ምርጫ እንደሚሳተፉ የምርጫው ኮሚሽን ገልጿል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸውት ፂዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። Thank